Thank you ሐኪሞን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትሬስ ዲስኦርደር በመባል በሚታወቀው የአእምሮ ሁከት ዙሪያ የዚህን እጅግ የከፋ አደጋ ያስከተለን ድንገት ተከትሎ የሚመጣና በግለሰቦችና በማኅበረሰብ ላይ የሚደርስ ቀውስ ምንነት የሚያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ፕሮፌሰር መስፍን ይሄ ዘግናኝ ወይም አሳዛኝ ሁኔታን ተከትሎ የሚመጣ ከድርጊቱና ከጊዜውም የሚሻገር ምናልባትም የብዙዎች ጥያቄ ሊሆን የሚችል ብዙዎችንም በምክንያት ሊያነጋግር የሚችል ሁኔታ የአእምሮ ጤና ላይ የሚያሳድረው ጠባሳይ ከዚያ ጊዜ የሚያለፈ ጣጣ ሊያስከትል እንደሚችል ይነገራል። ለመሆኑ ይሄ በሕክምናው አይን የሚታይ ተጨባጭ መሰረት አለው? እሺ፣ አሉላ በጣም አመሰግናለሁ። እንደ አጋጣሚ አሁን በሚጠይቀኝ ሰዓት በዚህ ሳምንት ነው፣ የዓለም የአእምሮ ጤና ሳምንት ነው። በየዓመቱ ወር አስር የዓለም የአእምሮ ጤና ተብሎ ባለፉት ሁለት ሶስት ዓመታት ደግሞ እየተከበረ ነው ያለው ባለም ላይ ኢትዮጵያ እንደሆነ ጥሩ አጋጣሚ ነው። የጠየቀኝ ጥያቄ በጣም መሰረታዊ ነው። እንደምታውቀው አእምሯችን ከአካላችን እጅግ በተወሳሰበ መልኩ ለተለያዩ ነገሮች ተጋላጭ ነው እና ለተለያዩ የአእምሮ ጤና ችግሮች አእምሮን ከሚያጋልጡት አንዱ በሕይወታችን ውስጥ በተለያዩ ጊዜ በተለያየ ደረጃ በተለያየ መጠን የሚደርሱብን አስደንጋጭ ሁነቶችም በዚህ ሂደት ውስጥ እንግዲህ ከቀላል ጀምሮ መካከለኛን ይዞ በጣም ከባድ የሆነ አጋጣሚዎች ሊያጋጥሙ ይችላሉ። ይሄ ከትናንሽ የዕለት ዕለት ከሚረብሹን ነገሮች ጀምሮ በቀጥታ በራሳችንም ላይ ሆነ በቤተሰባችን ላይ በአካባቢያችን ላይ ነገራችን ላይ አንዳንዴ እንደውም አልፎ ተርፎም በሌላም አካባቢ በምናየውም ጭምር አእምሯችን በተለያየ ደረጃ ሊጎዳ ይችላል። ለዚህ ከሚወስ ከሆኑት ነገሮች አንዱ በእድገታችን ውስጥ የሚከሰተው ሰብእናችን ነው። አንዳንዶቻችን በጣም ማራ መስለን እናገኘዋለን ራሳችንን ለምንም ነገር የማንበገር ይመስለናል እና ብዙ ችግሮችን በተለይ አእምሮ ላይ ሊከሰቱ የሚችሉ ነገሮችን የምንቋቋም ይመስለንና ነገር ግን ከትልልቆች ከሚመስሉ ነገሮች በትልልሾቹ የምንጎዳበት ጊዜ አለ እና በአጠቃላይ ፈረንጆች ሎስ የሚሉት ወይም ምጦት የሚሉት ከዛም በላይ ደግሞ የሚከሰቱ አደጋዎች ጦርነት ሊሆን ይችላል። በአካባቢ የሚደርሱ ግጭቶች ሊሆኑ ይችላሉ። በቤተሰብ ውስጥ ድንገት ባልተጠበቀ ሁኔታ የሚደርስ ግጭት ወይም ማደጋ ሊሆን ይችላል። የቤተሰብ አባል የሚወዱትን ማጣት ሊሆን ይችላል። አንዳንድ ጊዜ ይሄ ነገር አልፎ ተርፎ የምንወደውንም በጣም የቅርባችን እንስሳን ጭምር ሊሆን ይችላል እና እንደ ሰብናችን ጥንካሬና ልስላሴ የአእምሮ አደጋ ሊያመጡ የሚችሉ ሁኔታዎች ላይ ተጋላጭነታችንም እነዛ ይለያያል። ስለዚህ አንተ ጥያቄ በተለይ በተለያየ ደረጃ በሚመጡ ችግሮች በኋላ ላይ ሊከሰቱ የሚችሉ የአእምሮ አደጋዎችን በአካል ብቻ ሳይሆን በአእምሮም በስነ ልቦናም ላይ የሚደርሱ አደጋዎች አእምሮ ላይ የሚያመጡትን ጫናዎች የሚመለከተው የአእምሮ ጤና ችግር ነው። መልካም ፕሮፌሰር መስፍን፣ ይሄ በአእምሮ ላይ ጫና የሚያሳድር ድንገት ጊዜ ካለፈም በኋላ ቀደም ብለው እንደገለጹት አንጎል ላይ የሚያስከትለው ሁከት እንዴት ነው የሚመጣው? መንሴና ሂደቱን ቢያዛምድልን የሚከሰቱት የአእምሮ ህመም አይነቶችን ልዩነቶች ካሏቸው የውከቶችንም አይነቶች አያይዘው ቢያስረዱን። በነዚህ ጊዜያቱ በሚከሰቱ ሁኔታዎች ላይ አእምሯችን እንደ ሰብእናችን ጥንካሬ በተለያየ መንገድ መልስ ይሰጣል። አንዳንዶቻችን ወዲያውኑ አእምሮአችን ሊጎዳ ይችላል። ከፍተኛ የሆነ ጭንቀት ወይም አንዛይት የሚሉት ፈረንጆች እዛ ውስጥ እንገባለን። ያ ወደ ከፍተኛ የሆነ መሸበርና መረበሽ ውስጥ ይከተናል። ይሄ ፓኒክ አታክ የሚሉት ነው። ያ መሸበር አልፎ ተርፎም ወደ ከፍተኛ የሆነ የአእምሮ መቃወስ ውስጥ ሊያስገባን ይችላል። ሳይኮሲስ የሚሉት ነው። እና እንደዚህ አይነቶቹ ነገሮች ሲውል ሲያድሩ አንዳንድ ጊዜ ያንን ያለፍንበትን አደጋ እንደገና ሁኔታዎችንን ቀንን እየቆጠር እንደገና እንድንረበሽና እንድናስታውሰው የሚያደርጉብን ሁኔታዎች ይከፍታሉ። ለምሳሌ አንድን የምንወደውን ሰው በተለይ በመጥፎ አደጋ ካጣን እና ከሀዘኑ የወጣን ሲመስለን ያ ሀዘን ሊራዘም ይችላል። ተሽሎናል ብለን ከገመትን በኋላ ከተወሰነ ጊዜ በኋላ እንደገና ያንን አደጋ ማስታወሱ ሊመጣ ይችላል። ስለዚህ ያንን የሚረብሽ ነገር በሚያስደነግጥ መልኩ ማስታወስ አንዱ የዚህ ምሮ ላይ ሊከሰቱ ከሚችሉ አደጋዎች በሚከሰቱ ሁኔታዎች ከሚታዩ ምልክቶች አንዱ ነው። እንግዲህ ይህን ይህን እያል በምንሄድበት ጊዜ የአካባቢ መናጋት፣ የቤተሰብ መናጋት፣ ትዳር እንዳልኩህ ወይም በግል ሊደርሱ የሚችሉ ከፍተኛ የሆነ መናጋቶች እና በሀገርም በአካባቢ ያሉ ለእንደዚህ አይነት ከፍተኛ ውጥረት ሊያጋልጡ ይችላሉ። እንግዲህ ብዙ ምሳሌዎችን በሀገራችን መስጠት እንችላለን። በረሀብ ምክንያት የደረሱ ጥፋቶች አእምሮ ላይ መናጋትን ያስከትላሉ። በጦርነት ላይ የሚከሰቱ በአካባቢ የሚከሰቱ ከፍተኛ የሆኑ ግጭቶች እዛ ውስጥ ደግሞ የምናስተውላቸው ከፍተኛ የሆኑ አእምሮ ላይ ተቀርጸው ሊቀሩ የሚችሉ አደጋዎች ወይም ሰቆቃ መሰል ነገሮች አእምሮን ለከፍተኛ ጉዳት ይዳርጉበት። ይህን ድምር ነገሮች በእኛም በሀገራችን ቀደም እንዳልኩት በተለያየ ጊዜ አስተውለናል። አንዳንድ ጊዜ የቻሉት ይመስላቸውና ጊዜን ጠብቆም ይፈነዳበታል። በተለይ የፈረንጆቹ አኒቨርሰሪ የሚሉት ወይም ያንን ቀንና ሁኔታ በምናስታውስበት ጊዜ የተለያዩ ከፍተኛ የአእምሮ ችግሮች ሊከሰቱ ይችላሉ። እነዚህ ነገሮች በተለያዩ ሁኔታዎች በተለያዩ ሰዎች ላይ ሊከሰቱ ይችላሉ በሚገርም መልኩ አንድም ሰቆቃ አራት አምስት ስድስት ወይም አስር ሰዎች እንዲያስተው እንዲያልፉበት ሁላቸውም እኩ ለዛ አእምሮ ጤና ችግር ላይ ጋለጡ ይችላሉ። ፕሮፌሰር መስፍን ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን እስኪ ተጨባጭ እናድርገው። በቅርቡ የተከሰተ ግጭት በምስል የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ወጣቶች የተገደሉበት፣ ብዙዎች ያለቁበት መሰል ሁኔታ ምንም ግን ከዛ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያን ሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የህመም ሁኔታዎች ጋር ሊዛመዱ ይችላሉ፣ ለዚያ ሊያጋልጡ ይችላሉ። የቅርቡን መሰንበቻውን በአዲስ አበባ አካባቢ የታየውን ሰቅጣጭ ምናልባትም ከዚህ ቀደም የማናውቀው የሚመስል ድንገትም ጨምረው ቢያስረዱን። አዎ፣ እነዚህ አይነት ክስተቶች ለተለያዩ አይነት ደረጃ ላላቸው የአእምሮ ጤና ችግሮች ያጋልጣሉ። ደረጃዎቹ ቀደም ብዬ ያልኩት ከፍተኛ የሆነ ውጥረት ብያለው አንዛይቲ መረበሽ፣ መሸበር እና ወደፊት በራስ ላይ እምነት አለመኖር፣ አካባቢን መፍራት፣ ሰዎችን መጥላት እና ሰዎችን መፍራት የመሳሰሉት ቀስ ቀስ እያሉ ሊያድጉ ይችሉና ወደ ከፍተኛ የሆነ ድብርት ውስጥ ሊቀጡ ይችላሉ። ከዛም በላይ ደግሞ ቀደም ብዬ እንዳልኩት ለከፍተኛ የሆነ አእምሮ ቀውስ ወይም ሳይኮሲስ ለምንለው እንዲህ አይነቶቹ ደግሞ ሂደቶች ወደፊት እያደጉ ሄደው በተለያየ ጊዜ ሊያገረሹ ወደሚችሉ ቀደም ብዬ ለጠቀስኩት አይነት የአእምሮ ጤና ችግር የፖስት ትሮማቲክ ስትረስ ዲዞርደር ወይም ከአደጋ በኋላ ለሚከሰት ከፍተኛ የሆነ አእምሮ ቀውስ ሊዳርጉ ይችላሉ። ስለዚህ እንዲህ አይነቶች ነገሮች የታወቁ ናቸው። እንግዲህ ጥያቄው ለምሳሌ በሌላው ሀገር እንዲህ አይነት አሁን ለጠቀስ ከሆነ ችግር በሚከሰትበት ጊዜ፣ በተለይ የባለሙያ ችግር በሌለበት ቦታ ያለው ነገር ምንድን ነው? የትራውማ ባለሙያዎች ወይም ደግሞ እንዲህ አይነት ችግርን አእምሮ ላይ ቁስሉ ስር እንዳይሰጥ ሊያግዙ የሚችሉ ባለሙያዎች ቶሎ በቦታው ላይ ይደርሱና ወይም ደግሞ ከቦታውም ውጭ ሰዎቹን ያገሉና የሚያስፈልገውን ለምክክር አገልግሎት ብቻ ሳይሆን የአካላዊ ውጥረታቸውን የአእምሮ ከፍተኛ ውጥረታቸውን የሚያረግቡበት የተለያዩ የሕክምና ዘዴዎች አሉ። አንደኛው የምክክር አገልግሎት ነው። ሁለተኛው የመድኃኒት አገልግሎት ነው። ሶስተኛው ሕጻናት ከሆኑ መረበሻቸውን መሸበራቸውን እንዲቀንሱ የተለያዩ ዘዴዎችን በመጠቀም ማረጋጋት ይቻላል። አዋቂዎችንም ጭምርና ነገር ግን በእንደኛ አይነት ያለው ሀገር መጀመሪያ ሰዎችም ቢያንስ ችግር የሚደርስባቸው ጊዜ የሚጠቀሙበት ኮፒንግ መካኒዝም የምንለው ወይም ደግሞ ችግራቸውን የመቋቋም ስልት ወደ ፈጣሪያቸው አማራሉ ወይም ወደ ፈጣሪያቸው ዘንድ ይሄዳሉ ወይም ብቻቸውን ለመቋቋም ይታገላሉ እና በእርግጥ ይሄ ሃይማኖታዊ የሆነ ችግርን የማቋቋም ስልቱ እጅግ በጣም ጠቃሚ የሆነ ነው። ነገር ግን ያንንም ሁኔታ በቅጡ ለማግኘት በማይቻልበት አጋጣሚ ግን ጭንቀቱ የበለጠ እየጨመረ ይሄዳል። ፕሮፌሰር መስፍን እንዲህ ያለው መንፈሳዊውም ሆነ የሕክምናው እገዛ በሌለበትስ፣ ለመሆኑ እንደዛ ያለ ሁኔታ በሚፈጠርበት ጊዜ የሚከተለው ጣጣስ ምን አይነት ገጽታ ይኖረው ይሆን? ይልቁንም ደግሞ አደጋው ቀደም ብለን እንዳነሳ ነው ብዙዎችን የጎዳ በብዙዎች ላይ እየደረሰ በሚሆንበት ጊዜ እንዳልከው ነው ለምሳሌ እንደዚያ በሚሆንበት ጊዜ በተናጠልም ሆነ በጋራ የሚከሰቱ ክስተቶች ይኖራሉ። ይሄ በጋራ የሆነ መሸበር የሚባለው ነገር ነው። ማስ ሂስቴሪያ ይሉታል። ሁላቸውም በጋራ ይረበሻሉ። በጋራ ውጥረት ውስጥ ይገባሉ። በጋራ ያልሆኑ መልሶችን ወደ ማድረግ ይሄዳሉ። በዛን ጊዜ ሰዎች የሚያደርጉትን አያውቁትም። ገናማ በሆነው ጊዜ መንፈሳዊ የሚመስሉት ሃይማኖታዊ የሚመስሉት፣ አንዱ ለአንዱ የሚያስቡ የሚመስሉት በሙሉ የመጨረሻው ራስን የመከላከል የአውሬነት ጠባይ መከሰት ይጀምራል። እንዲህ አይነቱ ደግሞ የበለጠ ነገሮች እንዲጨምሩና እንዲባባሱ ያደርጋሉ። ምክንያቱም ወዴት ይወስዳሉ? የመበቃቀል ወደ ሚባለው ደረጃ ላይ ያደርሳሉ። ያ ያልፈለግነው ውደት ውስጥ ያስገቡናል ማለት ነው። እና እንግዲህ በአጠቃላይ ስለ ትሮማ እንግዲህ ትሮማ ማለት በእንግሊዝኛው አደጋ ወይም ቁስል እንደማለት ነው። ቁስል አካላዊና አእምሮዊ ነው። አካላዊ ቁስል ቶሎ ይሽራል። አእምሮዊ ቁስል ግን በጣም ጊዜ ይፈጅበታል። የአካላዊ ቁስል ይሽርና ጠባሳ ይተዋል። የአእምሮአዊ ቁስል ቶሎ ሕክምና ካልተደረገለት ጠባሳውም ራሱ የሚጎዳ ይሆናል። ስለዚህ ድርጊቶች ወዲያው አእምሮ ላይ መጥፎ የሆነ ውጤት ያሳያሉ። አለበለዚያም ደግሞ አልፎ ተርፎ ከርመውም ያጠባሳ እንደገና እንዲያገረሽ የሚያደርግበት ሁኔታ ይኖራል። ለዚህ ነው እንግዲህ ብዙ ጊዜ እንዲህ አይነት ክስተቶች አሁን ጠቀስከው አይነት ክስተት በአንድ ሀገር ላይ የሚከሰትበት ጊዜ ቶሎ ያለው አማራጭ ምንድን ነው? ቶሎ ወደ እርቅ መሄድ ነው። ለምሳሌ በኛ በሀገራችን የተለመደ ባህል አለ እንዳልከው፣ አሁን ለምሳሌ ቡራዩ ላይ በደረሰው ሁኔታ የጋሞ ሽማግሌዎች መጥቶ ከአካባቢ ሰዎች ጋር ታረቁ። ነገር ግን እንደዚህ አይነት እርቅ ደግሞ ስር ሰደድ ሊሆን ይገባዋል። ይህን ነገር ፍተነዋል፣ አልፈነዋል ብቻ ሳይሆን ሁለተኛ እንዳይከሰት በሁለቱም በኩል የደረሱ ጥፋቶችን በትክክል ተወያይቶ ወደ ሙሉ እርቅ እስካልመጣ ድረስ ጠባሳዋ እንድትቀጥል ሁኔታዎችን ያመቻቻል። በተለያየ ጊዜ በተለያየ ሁኔታ እና አካባቢ እና አጋጣሚ ድርሻው እንዲከሰት ያደርገዋል እና እዚያ ላይ ትልቅ ትልቅ ጥንቃቄ መኖርና መደረግ አለበት የምንለው በዛ ምን ማለት ነው? አንዳንድ ጊዜ ክስተቶቹ አልፎ በቀጥታ የደረሱበትን የደረሰበትን ሰው አልፎ እንኳን ከሚቀጥለው ትውልድ እና ከትውልድ ወደ ትውልድ የመሸጋገርን ነገር ይኖራል። የትራውማ የምንለው ነገር አንድ ቀላል ምሳሌ በሰጠህ የሁለተኛው ዓለም ተጎጂዎች ቤተሰቦች ቤተሰቦቻቸው ሁለተኛው ትውልድ ወላጆቻቸው ያለፉበትን የዚህ ኦሮፓ ልቅ ወደ በኋላ ላይ በትክክል በትተቀዘ ሄዶ ቁጥር ሁለተኛው ትውልዶች ላይ የተለያየ አይነት ደረጃ ያላቸው የአእምሮ ጤና ችግር እንዳለባቸው በአንድ ወቅት አውሮፓ ውስጥ የተሰሩ ጥናቶች ያሳያሉ። ስለዚህ በቀጥታ እንኳን ላልደረሰባቸው ሰዎች ይሄ ችግር ሊሸጋገር ይችላል ከአንዱ ትውልድ ወደ ሌላው እና የፕሮም የምንለው ነገር በጣም ሰፊ የሆነ ኮንሰርት ነው። ነገር ግን እንዳልከው ለምሳሌ በእኛ ሀገር ባለበት በሚደርሱ የተለያዩ ሁኔታዎች ላይ ያለውን ትክክለኛ አማራጭ ነው ማስበው ነገር ምንድነው የሚያስፈልገውን እርዳታ በሚቻለው መጠን ያለውንም ባህላዊ እሴትና በመሳሪያ እንድትጠቅሙ ይህ የአእምሮ ውጥረት እንዳይቀጥል ሀይማኖታዊ ሃይማኖታዊና ባህላዊ በዘመናዊ ጋር አዋህዶ አስፈላጊውን እርዳታ ማቅረብ ተገቢ ነው ብያምናል። ኢንትግሬትድ የሚባለው አይነት አቀራረብ ፕሮፌሰር መስፍን እንዲያውም አንድ ደረጃ ቀደም ብለው ወደ መፍትሄዎቹ ሄደዋል። የቅርቡን አነሳን እንጂ ከዚህ ቀደም የተከሰቱት በሺህ ዘጠኝ መቶ ሰባዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜ ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ህይወታቸውን ያጡበት ብቻ ሳይሆን ግርፋትን፣ አሰቃቂ ሞትን በራሳቸው ላይ የደረሰውን ጨምሮ በምስክርነት ያዩበት ተደጋግሞ ከሚመላለስ አጋጣሚ ለማራቅ የሚያስችል እድል አላገኙምና ትቶት የሄደው አሻራ በርግጥ እንደ ማህበረሰብ ወደፊት በሚደረጉ ነገሮች ላይም ሊያጠላ ይችላል የሚለው እምነት መሰረት አለ ወይ? ብዙዎች ያለፉበት መንገድ እንደመሆኑ እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋለ፣ ይታከማለ ቅድም በግለሰብ ደረጃ እንዳሉት እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን የአእምሮ ሁከት አስመልክቶ የአዲስ አበባ ዩኒቨርሲቲው የአእምሮ ህክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርያ ጋር የጀመርነው ነው ቃለ ምልልስ አድማጮች፣ በቀደመው ጥያቄ ሳምንት ይቀጥላል። ለአሁኑ ፕሮፌሰር መስፍንን አመሰግናለሁ ለጊዜያቸው እግዚአብሔር ይስጥልኝ። አሉላንና እንግዳውን ፕሮፌሰር መስፍን አራያን እጅጉን አድርገን እናመሰግናለን።